it's በአማራ ክልል በባህር ዳር ከተማ የሰማዕታት ሐውልት ተብሎ በሚጠራው ግቢ ውስጥ የክልሉን ሕዝብ የማይወክልና ማንነቱን የማይገልጽ ነው ተብሎ የታመነበት ሐውልት በአማራ ክልል ከፍተኛ አመራር እንዲወገድ በመወሰኑ ባለፈው ቅዳሜ ማስወገዱን የክልሉ ብልጽግና ፓርቲ ገልጿል። ሌሎችንም ስያሜዎችና ምልክቶችን የመቀየር እንቅስቃሴ መጀመሩን የባህር ዳር ከተማ አስተዳደር አስታውቋል። አስቴር ምስጋናው አጠር ያለ ዘገባ ይዛለች። የአማራ ክልል ብልጽግና ፓርቲ በለውጡ ለሕዝብ ከገባቸው ቃሎች መካከል የተሳሳቱ ታሪኮችንና ትርክቶችን ማረም የሚል ይገኝበታል። በዚህም መሰረት በዚህ ሳምንት በአማራ ክልል በባህር ዳር ከተማ የክልሉን ሕዝብ የማይወክልና የማይገልጽ ነው ተብሎ የታመነበትን ስያሜዎችንና ምልክቶችን የመቀየር እንቅስቃሴ መጀመሩን የክልሉ ብልጽግና ፓርቲ የሰው ኃይል ፋይናንስ ዘርፍ ኃላፊ አቶ ጌትነት አይቸው ገልጸዋል። የተቀመጠው እዚያ ላይ ከአስራ ዘጠኝ ሰባ ሶስት እስከ አስራ ዘጠኝ ሰማንያ ሶስት ያለን ኤቨንት ብቻ የሚያሳይ ነው። ስለዚህ ይሄ ለምን ይሆናል? ወደኋላም የአማራ ህዝብ ታሪክ አለው፣ ወደፊትም ታሪክ አለው። ስለዚህ የተሟን ላይ ይሆን የሚል አንድ መነሻ ሀሳብ ነው። ሁለተኛ፣ ህብረተሰቡ የማይፈልጋቸው ያልሆነ መልእክት የሚያስተላልፉ ፊዚካል የምታያቸው አሉ። ይሄ ይስተካከል ነው። ሶስተኛ፣ እንደምታውቂው አካባቢው በጣም ስትራቴጂክ የሆነ ቦታ ነው። ሀያ አንድ ሄክታር ነው አጠቃላይ ስፋቱ የሰማዕታት ተባልት። ስለዚህ ይሄ ለከተማውም፣ ለክልላችን ህዝብ ማንኛውም ለሚመጣ አካል የተሟላ አገልግሎትም እይታም እንዲኖረው ለምን ሻል ባለ መንገድ ባለሀብቱም፣ ምሁሩም፣ ሌላውም አካል ተሳትፎበት አገልግሎት አይሰጥም የሚል ሶስት ምክንያቶቹን ይዘን ለማስተካከል ጥረት እየተደረገ ነው ያለ። አሁን ሰሞኑን የተነሱትን በተመለከተ የአማራን ባህል ስነ ልቦና አያመላክትም፣ የማዘን የመተከዝ ለወደፊት ተስፋ የማያመላክት አንገቱን የደፋ አንድ ሀውልት አለ። እሱ ነው እሱ። በጣም ብዙ ህብረተሰቡ ኮሜንት ያደርገዋል። በፊት ጀምሮ ማንኛውም አካል ያነሰዋል፣ ግን ጊዜ ወስዶ ያልተስተካከለ ነው። ለጊዜው በጣም ትንሽ የሆኑትን ፊዚካሊ የሚታዩትን ብዙ ሰው ኮሜንት ያደረጋቸውን ነው። ከዘለቄታነት አኳያ ከአጭር ጊዜ እና ከረዥም ጊዜ አኳያ ሰፊ አካል ተሳትፎበት ትልቅ የሙዚየም የታሪክ ማዕከል እንዲሆን ነው ታስቦ እየተሰራ ያለ የአማራ ህዝቦች ሰማዕታት መታሰቢያ ሀውልት የሚለውን ስያሜንም ጨምሮ ለውጥ ለማድረግ ጥናት እየተደረገ ነው ብለዋል። የተሟላ ጥናት ከባህር ዳር ዩኒቨርስቲ ጋር ተጀምሯል። የሚካተቱ በጣም ብዙ ነገሮች አሉ። ወደኋላ፣ ወደፊት ይህን ሁሉ ታሳቢ ያደረገ ይወጣለታል። ለጊዜው እንደ አማራጭ የያዝ ነው። ምናልባት ወደፊት የሚደረጉ እንትኖች እንደተጠበቁ ሆኖ የአማራ ክልል ሕዝብ ዝክረ ታሪክ ማዕከል የሚለው ብዙ ሳውንድ እያገኘ ነው ያለው። ታሪክን ይገልጻሉ ተብለው የሚቆሙ ሀውልቶች የስርዓት ለውጥ በመጣ ቁጥር የመቀየርን ተገቢነት ምን ያህል ያምኑበታል ተብሎ ለተጠየቁት ጥያቄ አቶ ጌትነት እንዲህ ብለዋል። ትክክለኛው ታሪክ ኅብረተሰቡ የሚያውቀው ይቀመጥበት ነው እንደዚህ የሆነ ሴት ትውልድ በመጣ ቁጥር እውነተኛ ታሪክ ከተቀመጠ እየተንከባከቡ እየጠበቀው ነው ሊሄድ የሚችለው። የአማራን ታሪክ የአማራን ማንነት እና ትክክለኛው ኢቨንት ታይቶ ይቀመጥ። ይሄ ሲሆን ማንንም በሚመጣበት ጊዜ እየተቀባበለ ይሄዳል እንጂ ሊነካካው፣ ሊያፈርሰው ሊቀንሰው አይችልም የሚል ነው እኛ አመለካከት። የባህር ዳር ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ዘመነ ዘውዱም በባህር ዳር ከተማ የተለያዩ ስያሜዎች እየተቀየሩ መሆናቸውንም ገልጸዋል። ዳራ አስራ አንድ የሚባለው የነበረ ክፍለ ከተማ አጼ ቴዎድሮስ ተብሏል። ግንቦት ሀያ የሚባለው ክፍለ ከተማ እሱ ወደ ዳግማዊ ምኒልክ ተቀይሯል። መናፈሻዎች ምናምን አሁን ዳራ አስራ አንድ መናፈሻ የመለስ መታሰቢያ ፓርክ የሚባል ነበር። ለምሳሌ አሁን እዛ አባይ ስያሜ አልተሰጠው። ኖርማል ያው በሰፈሩ ስም ነው የሚጠራው። የባህር ዳር ግንቦት ሀያ ኤርፖርት ተብሎ ይጠራ የነበረው የባህር ዳር አውሮፕላን ማረፊያ የባህር ዳር ደጃዝማች በላይ ዘለቀ ኤርፖርት ተብሎ እንዲጠራ የባህር ዳር ከተማ አስተዳደር ከንቲባ ጽፈት ቤት ኮሚቴ ባለፈው ሳምንት መወሰኑ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።